የፌዴራል ጠቅላይ አቃቤ ሕግ ዶክተር መረራ ጉዲናን ሕገ መንግሥቱንና ሕገ መንግሥታዊ ስርዓቱን በኃይል ለማስወገድ ሙከራ አድርገዋል በሚልና ከአስቸኳይ ጊዜ አዋጁ እርምጃዎች ጋር የተያያዙ ግዴታዎችን በመተላለፍ ወንጀል ከሷቸዋል። ከእርሳቸው ጋር ዶክተር ብርሃኑ ነጋና ጀዋር መሐመድ በተባሉ ግለሰቦች ላይ ተመሳሳይ ክስ መስርቷል። ኢሳት ወይንም የኢትዮጵያ ሳተላይት ቴሌቪዥንና የኦሮሞ ሚዲያ ኔትወርክ የተባሉ ድርጅቶችን ደግሞ በሽብር ወንጀል ከሷቸዋል። መለስካቸውማ ዝርዝሩ ልኳል። ከአቃቢ ህግ የክስ ማመልከቻ ለማስተዋል እንደሚቻለው ዶክተር መረራ ጉዲና ዶክተር ብርሃኑ ነጋና ጀዋር መሐመድ በ1996 ዓ.ም የወጣውን የወንጀል ህግ የተለያዩ ድንጋጌዎችን በመጣስ የአድማ ስምምነት በማድረግ ሽብርና ሁከት በሀገር ውስጥ እንዲቀጥል፣ መንግስታዊና መንግስታዊ ባልሆኑ ተቋማት ንብረት እንዲወድም፣ ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል ለማስወገድ ሁከትና ብጥብጥ እንዲፈጠር፣ በተፈጠረው ሁከትና ብጥብጥ አመራር በመስጠት የተሳተፉ በመሆኑ በዋና ወንጀል አድራጊነት በፈጸሙት በህገ መንግስቱና ህገ መንግስታዊውን ስርዓት በኃይል ለማስወገድ ሙከራ ወንጀል ተከሰዋል ይላል። ከዚህ ባሻገር ደግሞ ዶክተር መረራ ጉዲናን ጠቅላይ አቃቢ ህግ በህዝብ ተወካዮች በአሸባሪነት በተፈረጀው ራሱን የአርበኞች ግንቦት ሰባት ብሎ በሚጠራው የሽብር ቡድን ሊቀመንበር ከሆነው ከሁለተኛው ተከሳሽ ፕሮፌሰር ብርሃኑ ነጋ ጋራ ቤልጅየም ሀገር በመገናኘት እንዲሁም የኦሮሞ ሚዲያ ኔትወርክ በተባለው የአምስተኛ ተከሳሽ ድርጅት ሰራተኞች ባዘጋጁት መድረክ ባደረገው ንግግር በፈጸመው ከአስቸኳይ ጊዜ አዋጅ እርምጃዎች ጋር የተያያዙ ግዴታዎችን በመተላለፍ ወንጀል ተከስሷል ይላል። ሌላው ዶክተር መረራ ጉዲና የተከሰሱበት ጥቅምት 21 ቀን 2006 ዓ.ም ለአሜሪካ ድምፅ ሬዲዮ ጣቢያ በሰጡት መግለጫ አሸባሪዎች በአዲስ አበባ ከተማ አፈነዱ የተባለውን ፈንጂ የውሸትና የመንግሥት ድራማ ነው በማለት የገለጸ በመሆኑ በፈጸመው ህዝቡ በመንግሥት ላይ እምነት እንዳይኖረው የማድረግ የሐሰት ወሬዎችን በማውራት ወንጀል መሆኑን የክስ አመልከቻው ያስረዳል። የኢትዮጵያ ሳተላይት ቴሌቪዥንና ኦሮሞ ሚዲያ ኔትወርክ የተባሉት ድርጅቶች አቃቤ ሕግ የከሰሳቸው ለሽብርተኛ ቡድን ድጋፍ በመስጠት ወንጀል ነው። ዶክተር መረራ ጉዲና ላለፉት አራት ወራት ያህል በፖሊስ ቁጥጥር ስር ውለው በፌዴራሉ መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ሲመላለሱ መቆየታቸው ይታወሳል። ዶክተር መረራ የካቲት 24 ቀን 2009 ዓ ም ፍርድ ቤት እንደሚቀርቡም ይጠበቃል። መለስካቸው አማሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ